ስፖርት። ጤና ይስጥልኝ። እንደምሰንብታችኋል። ሳምንታዊውን የስፖርት ዘገባ እነሆ። ሀያ ስምንተኛው የኢትዮጵያ አትሌቲክስ ፌዴሬሽን መደበኛ ጠቅላላ ጉባኤ የስራ አስፈጻሚ ኮሚቴ አባላቱን መረጠ። የኢትዮጵያ አትሌቲክስ ፌዴሬሽን ረዳት ኮሚሽነር ደራርቱ ቱሉን በመተካት ለቀጣይ አራት ዓመታት ፌዴሬሽኑን በፕሬዚዳንትነት ለመምራት ኮማንደር አትሌት ስለሺ ስህንን መምረጡ ይታወሳል። ኮማንደር አትሌት ስለሺ ስህን በአቴንስና በቤጂንግ ኦሎምፒኮች በሄልሲንኪና ኦሳኮ የዓለም ሻምፒዮና የብር ሜዳሊያዎች ለሀገሩ ያስገኘ በፓሪስ የዓለም ሻምፒዮናም የነሐስ ሜዳሊያ በአቡጃ ላይ በተደረገው የአፍሪካ ጨዋታዎች በአስር ሺህ ሜትር የወርቅ ሜዳሊያ ለሀገሩ ያስመዘገበ ብርቱ አትሌት መሆኑ ይታወቃል። ለሚቀጥሉት አራት ዓመታት ከፍተኛ ውዝግብ የሚነሳበትን የኢትዮጵያ አትሌቲክስ ፌዴሬሽንን ለመምራት የተቀበለው አዲሱ አመራር መደበኛ ጠቅላላ ጉባኤ አድርጎ የስራ አስፈጻሚ ኮሚቴ አባላት መርጧል። በዚህም መሰረት አትሌት መሰረት ደፋር፣ ወይዘሮ ሳራ ስህን፣ ወይዘሮ አበባ የሱፍ፣ ዶክተር ኤፍራህ መሀመድ፣ አቶ ቢንያም ምሩፅ ይፍጠር፣ አቶ አድማስሳጅን፣ ኢንጂነር ጌቱ ገረመው ዶክተር ትእዛዝ ዋሴ የስራ አስፈጻሚ ኮሚቴ አባላት አድርጎ መርጧል። ይህ አዲሱ የተመረጠው ስራ አስፈጻሚ ኮሚቴ በእርግጥ በርካታ ዘርፈ ብዙ ችግሮችን ሲያስተናግድ የከረመውን የኢትዮጵያ አትሌቲክስ ፌዴሬሽንን ወደፊት ለማራመድ ብቃት ያለው ነው ሲል ለዲደብሊዩ የተናገረው ጋዜጠኛ ምስጋናው ታደሰ ነው። አክቹዋሊ አሁንም ቢሆን አትሌቲክስ ውስጥ የፖለቲካ ጣልቃ ገብነት እንዳለ በግልጽ እየተመለከትን ነው። በተለይም ደሞ ከኦሎምፒክ ኮሚቴ ጋር በተያያዘ ብዙ ጊዜ ጣልቃ ገብነት ይታያል። የዘንድሮ ምርጫ በተመሳሳይ የኦሎምፒክ ኮሚቴ ጣልቃ ገብነት የታየበት እንደነበረ በግልጽ ታዝበናል። ቅዳሜ ና እሑድ ታህሳስ አስራ ሁለት ና አስራ ሶስት በስካይ ላይት ሆቴል በነበረው ጠቅላላ ጉባኤ ላይ ማለት ነው። ግን የመጡት ሰዎች ግን ከዚህ ቀደም ከነበሩት በተሻለ ለአትሌቲክሱ ቀረብ ያለ ልምድ ያላቸው ከመሆናቸው አንጻር ምናልባት በቀጣይ ጊዜያት የተሻሉ ነገሮች ይፈጠራሉ ብዬ አስባለሁኝ። ከሚዲያው ጋር በተያያዘ ከዚህ ቀደም ከነበረው ጊዜ በተሻለ ሁኔታ የኛው ስራ ኮሚቴ ጥሩ ነገር ይሰራል ብዬ አስባለሁኝ። የኢትዮጵያ አትሌቲክስ ፌዴሬሽን በዓለም ላይ ትልልቅ አትሌቶችን ያፈራ ቢሆንም ከሚዲያው ጋር ያለው ቅርበታ ግን እጅግ በጣም የተራራቀ ነበረ። ምንም አይነት መረጃ ለማግኘት በጣም አስቸጋሪ ሁኔታ ያለው ጥሩ የሚባል የህዝብ ግንኙነት ባለሙያ የሌለው ፌዴሬሽን እንደሆነ ይታወቃል። እነሱም በሀያ ስምንተኛው ጠቅላላ ጉባኤ ይህን አምነው በቀጣይነት እንደሚያስተካክሉት ገልጸዋል። አዲስ ከተመረጠው ኮሚቴ መካከል አቶ ቢንያም ሉት የኮሚኒኬሽን ኖት ኮሚቴ ሰብሳቢ ሆነዋል። የመጀመሪያ ሀገር ላይ መግለጫቸውንም ሰጥተዋል። ከሚዲያው ጋር ጥሩ ቀረቤታ ይፈጥራሉ ብዬ አስባለሁኝ። በህዝቡ በኩል ደግሞ ምንድን ነው ምናልባት ስራ አስፈጻሚ ኮሚቴ አዲስ እንደመሆኑ መጠን በተወሰነ መጠን ጫናዎችን ማቅለል የሚመጡ ውጤቶችን በጸጋ መቀበል ይጠበቅበታል። እንደ ስራ አስፈጻሚ ደግሞ ጣልቃ ገብነትን ማስወገድ ይኖርባቸዋል። በተለይም ደግሞ ከኦሎምፒክ ኮሚቴ በኩል የሚመጣውን ጫና መቀነስ ይገባቸዋል ብዬ አስባለሁ። ከዛ በተረፈ ይህንን ለማድረግ የሚያስችል አቅም እንዳላቸው ግን አውቃለሁኝ። ምክንያቱም ፕሬዚዳንቱ ኮማንደር አትሌት ስለሺ ስህን፣ እንደዚሁም ደግሞ ምክትል ፕሬዚዳንቱ አትሌት መሰረት ደፋር ረዥም ሕይወታቸውን ለዚህ ሙያ ሰጥተው የኖሩ እንደመሆናቸው መጠን እንደዚህ አይነት ጣልቃ ገብነቶችን በሚገባ ያስወግዳሉ ብዬ አስባለሁ። ከስራ አስፈጻሚ ኮሚቴ አመዳደብ ጋር በተያያዘ ግን አብዛኛዎቹ ትክክለኛ ቦታ ቦታቸውን ነው ያገኙት ብዬ ከዚሁ ከሀገር ውስጥ የአትሌቲክስ ዜና ሳንወጣ የአጭር መካከለኛ ሶስት ሺህ ሜትር መሰናክልና የእርምጃ ውድድሮች በያዝነው ወር መጨረሻ ይካሄዳሉ ተባለ። የኢትዮጵያ የአጭርና መካከለኛ ርቀት ሶስት ሺህ ሜትር መሰናከልና የእርምጃ ውድድሮች ከነገ ታህሳስ 22 እስከ 26 እንደሚካሄድ የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። በውድድሩም 21 ክለቦች፣ ሁለት ማሰልጠኛ ተቋማትና አንድ አካዳሚን ጨምሮ 24 ተቋማት ይካፈላሉ ተብሏል። የኢትዮጵያ እግር ኳስ ዋንጫ ጨዋታዎች ለተመልካች ክፍት እንዲሆኑ ተደረገም የኢትዮጵያ እግር ኳስ ፌዴሬሽን የሀገሪቱን የዋንጫ ጨዋታዎች ለተመልካች ክፍት እንዲሆን መወሰኑን አስታውቋል። ተጋጣሚ ክለቦች ደጋፊዎቻቸው ስፖርታዊ ጨዋነትን በተላበሰ መልኩ ክለቦቻቸውን እንዲደግፉ የማስተባበር ስራ እንዲሰሩና ክለቦችም ለስፖርታዊ ጨዋነት ቅድሚያ ሰጥተው ኃላፊነት መውሰድ እንዳለባቸውም ተገልጿል። ፌዴሬሽኑም የስፖርት ጨዋነት ጥሰት በሚፈጽሙ አካላት ላይ የማያዳግም እርምጃ እወስዳለሁ ሲል አስጠንቅቋል። የኢትዮጵያ እግር ኳስ ፌዴሬሽን የህዝብ ግንኙነት ና ማርኬቲንግ ዳይሬክተር አቶ አብርሃም ገብረ ማርያም ለስፖርታዊ ጨዋነት ክለቦች ለደጋፊዎቻቸው ድርጊት ኃላፊነት ይወስዳሉ ሲሉ ለዲደብሊው ተናግረዋል። አርብ ነበረ ሁለተኛው ዙ የተጀምረው እነሱ ሀሙስ ዕለት በዝጊት ደረግ ደጋፊውን ፍራቻ ሚል ነገር ተፈጥሮ ነበረ። ከዛ በኋላ ደግሞ በስራ ወስነው ቆጥሩ በኋላ አይ ነው ሀሙስ ዕለት

ድንገት ባለስልጣን ቱ ነበር ነበረ እንዳለ ህዝቡ ተነስቶ ስቴዲየሙ ስትል ያለው እና እሷ እሷ ነገር ፈርቶ ነበረ። አርባ ምንጭ ከመብራት ኃይል የአሸናፊዎች አሸናፊ ዋንጫ ሲጫወቱ ረብሻ ተነስቶ ነበረ። የኢትዮጵያ ዋንጫ ስልጣን የኢትዮጵያ ቡና ኮላ ኢታሪቻ ሲጫወቱ በተመሳሳይ ረብሻ ነበረ። እነዚ አይነት ነገር ነበር። ፕሪሚየር ሊግ ሁን ድሬ ከዋላይ ካደቀ በኋላ ወደ አዲስ አበባ ይምጣጠብ ወደ ውጭ የስፖርት ዜናዎች ስናልፍ ቡንድስሊጋ እና ላሊጋ የተቀሩት ውድድሮች በክረምት እረፍት ላይ ያሉ፣ እረፍት ለምኔ ያለው የእንግሊዝ ፕሪሚየር ሊግ አስደሳች የበዓል ወቅት ውድድሮችን በማድረግ አሁንም የዓለም ምርጥ የእግር ኳስ ፍልሚያ መንደር የሚለውን ዝና አስጠብቆ ሰንብቷል። ሊቨርፑል ሁለት አስደናቂ ድሎችን ተጎናጽፏል። አርብ እነሱ ቦክሲንግ ደይ በሚሉት ቀን ሌስተር ሲቲን ሶስት ለአንድ በማሸነፍ የጀመረው የሊጉ መሪ በመቀጠል ትላንት እሁድ ዌስትሃም ዩናይትድን አምስት ለዜሮ በማሸነፍ ጨዋታውን አጠናቋል። ይህም በሊጉ አንደኛ ደረጃ ላይ ያላቸውን መሪነት ወደ ስምንት ነጥብ አሳድጎታል። ሳላህ በሁለቱም ጨዋታዎች ጎሎችን በማስቆጠር ለቡድኑ ያለውን አስፈላጊነት አስመስክሯል። በሌላ በኩል ማንቸስተር ሲቲ ከፍ ዝቅ ያለበት ሳምንት ሆኖ አልፏል። ሐሙስ፣ በሜዳቸው ከኤቨርተን ጋር ባደረጉት ጨዋታ አንድ ለአንድ ተለያይተው ነጥብ ተጋርተው ቢወጡም ሲቲ እሁድ ሌስተር ሲቲን ሁለት ለዜሮ በማሸነፍ ለአምስት ተከታታይ ጨዋታዎች የራቃቸውን አሸናፊነት አግኝተዋል። ነቲንግሃም ፎረስት ኤቨርተንን ሁለት ለዜሮ በማሸነፍ አስደናቂ ውጤት አስመዝግቧል። ባልተጠበቀ ሁኔታ የሊጉ ተፎካካሪ የሆነው ኖቲንግሃም ፎረስት ይህ ውጤት በሊጉ ሁለተኛ ደረጃ ላይ እንዲቀመጥ አድርጎታል። በሌላ በኩል ቼልሲ በቦክሲንግ ደይ ከፉልሃም ጋር ባደረገው ጨዋታ ሁለት ለአንድ ተሸንፏል። ኮል ፓልመር የመጀመሪያውን ግብ ቢያስቆጥርም ሃሪ ዌልሰን እና ሮድሪግ ሙኒዝ በመጨረሻው ደቂቃዎች ላይ ባስቆጠሩት ጎሎች ፉልሃምን አሸናፊ አድርገውታል። ይህም በስታንፎርድ ብሪጅ የነበረውን ደጋፊ ያሳዘነ ነበር። የእንግሊዝ ፕሪሚየር ሊግ ድንቅ ውጤቶችን፣ አስገራሚ ሽንፈቶችን እና ጎልተው የሚታዩ አፈጻጸሞችን በማሳየት በበዓል ወቅት ለዓለም አቀፍ ደጋፊዎቹ ተመራጭ ሆኖ እንዲቆይ አድርጎታል። ሊቨርፑል በጠንካራ ብቃት የሊጉ አናት የስምንት ነጥብ ልዩነት ይዞ አዲሱን ዓመት ሲቀበል ማንም ያልጠበቀው ኖቲንግሃም ፎረስት ሁለተኛ የፊቶችን ሮብ ከብሬንፎርድ ጋር ከባድ ፍልሚያ የሚጠብቀው አርሰናል ሶስተኛ ሆነው የእንግሊዝ ፕሪሚየር ሊግን ይከተላሉ። ከሳምንቱ የስፖርት ዘገባ ጋር ሀና ደምሴ ነበርኩ። መልካም ሳምንት።